ኢትዮጵያውያን በአሜሪካ ዩናይትድ ስቴትስ በየአስር ዓመቱ አንዴ በምታካሂደው የሕዝብ ቆጠራ የዘንድሮ ዙር ተጀምሯል። የቆጠራው መጠናቀቂያ ጊዜ ከኅዳር ወደ መስከረም እንዲያጥር በመደረጉ ሊጠናቀቅ የቀረው ከሁለት ወራት ያነሰ ጊዜ ነው። በዚህ ጊዜ ውስጥ እስካሁን ራሳቸውን ያላስቆጠሩና በቆጠራው ተጠቃሚ እንደሚሆኑ የሚታሰቡ ወገኖች በቀሪው የሁለት ወራት ጊዜ ውስጥ ተሳታፊ ካልሆኑ እድሉ ቢያንስ ለሚቀጥሉት አስር ዓመታት እንዳመለጣቸው ይቆጠራል ባይናቸው። የዛሪዎቹ የዛሬዎቹ ኢትዮጵያውያን በአሜሪካ እንግዶች አቶ ኤልያስ ወልዱና ወይዘሮ ሐምራዊ ተስፋ ደረጀ ደስታ አነጋግሯቸዋል። ወይዘሮ ሐምራዊት ተስፋ የሚሰሩት ሜሪላንድ በሚገኘው የሞንት ጎመሪ ኮሌጅ ሲሆን አቶ ኤልያስ ደግሞ ከሜሪላንድ የኢትዮጵያ ማህበረሰብ ማዕከል ናቸው። ሁለቱም ትውልድ ኢትዮጵያውያን በህዝብ ቆጠራው ተሳታፊ እንዲሆኑ የሚሰራው ግብረ ኃይል ውስጥ በመሆን ማህበረሰቡን በማስተባበር ላይ ይገኛሉ። ስለ ቆጠራው አስፈላጊነት አቶ ኤልያስ በሚሰጡን ማብራሪያ እንጀምራለን። ለብዙ ነገር ነው የሚጠቀሙበት በየዓመቱ ገቨርንመንቱ ከስድስት መቶ ሰባ አምስት ቢሊዮን ብር በላይ ለእያንዳንዱ ኮሚኒቲ ዲስትሪቢዩት የሚያደርገው ባጀት እና ይሄንን ባጀት ዲስትሪቢዩት የሚያደርግበት መመዘኛው የዚህ የቆጠራው ውጤት በተለይ አሁን በሃውሲንግ፣ በኤጁኬሽን፣ በትራንስፖርቴሽን፣ በስራ፣ በኤምፕሎይመንት፣ በሄልዝ ኬር እና ፐብሊክ ፖሊሲን በሚመለከት ኢምፓክት ሊያመጣ ይችላል እያንዳንዱ ኮሚኒቲ ውስጥ። እና እሱ ብቻ ሳይሆን አንዴ አሁን ካለፈ የሚቀጥለው እስከሚደረግ አስር ዓመት መቆየት አለብን ማለት አስር ዓመት መቆየት ማለት እንግዲህ በሚቀጥሉት አስር ዓመታት ውስጥ የሚሰጡትን ድጋፎች ወይም ኮሚኒቲያችን ማግኘት የሚችለውን ጥቅማ ጥቅም ሊያጣ ነው ማለት ስለዚህ የዚህ በጣም ኢምፖርታንት የሆነ ነገር ነው እያንዳንዱ ህዝብ ሰው የራሱን ሀላፊነት አለበት ፕላስ ደግሞ ለራሱ ኮሚኒቲም ሲል ራሱን ማስመዝገብም አለበት ወይዘሮ አምራዊትስ የሚጨምሩት እዚህ ላይ ልክ ነው፣ አቶ ኤልያስ አሁን እንዳለው ይሄ የህዝብ ቆጠራ የእኛን ኮሚኒቲ በተለይ እዚህ አሜሪካ ውስጥ የሚኖረውን ኢትዮጵያዊ ደስትኒ ለመለወጥ በጣም በጣም በጣም ትልቅ ሀይል አለው። ማለት አሁን እኛ የምንከፍለው የታክስ ገንዘብ አለ፣ ከዛ ውስጥ ግን በተለያየ መንገድ ለህዝቦች ገንዘብ አሎኬት የሚያደርገው ለአረጋውያን ይሁን ለህፃናት ይሁን፣ ለገጸ ልጆችን ከመርዳት ጋር ይሁን ከኢንሹራንስ ጋር ይሁን ከምንም ጋር ይሁን ገንዘቡን አሎኬት የሚያደርገው ቁጥራችንን በመመልከት ነው። ለምሳሌ በአንድ ቦታ ውስጥ አስር ሰው ያለው ቨርስስ መቶ ሰው ቢል መቶ ሰው ላለው ነው ብዙ ገንዘብ የሚሰጥ። እኛ ለኮሚኒቲያችን የሚያስፈልገንን ነገር ሁሉ ዲተርምን የሚያደርጉልን በቁጥራችን ነው። ቁጥራችን ያነሰ ከሆነ ምንስ መንገድ ላይ በስተን ብንታይ እትውናት ማተር እነሱ በቁጥራቸው ምን ያህል አሉ ብለው ሁሉን ነገር አሎኬት የሚያደርጉልን፣ የሚሰጡን አቴንሽን በእያንዳንዱ ነገር ላይ በቁጥራችን ላይ እየተመረኮዘ ነው። ይሄ ነገር በአስር ዓመት አንዴ የሚሆን ነገር ነው። ይሄ ቻንስ ካመለጠን እስከ አስር ዓመት ድረስ አንቆጠርም። እነሱ የሚያውቁን በቁጥራችን ነው። ስለዚህ ከዚህ አልፎ ኢትዮጵያ ውስጥ እንኳን ላለው ደስትኒያችን እንደ አሜሪካ መንግስትኛ እንድንሰማ በጣም በጣም በጣም ኢምፖርታንት የሆነ ድምጻችንና ማንነታችንን ማሳያ ነው። ሴንሰስ እስካሁን ያለው የህብረተሰቡ ተሳትፎ ምንድን ነው? ምን ስላያችሁ ነው እንደዚህ በቂ አይደለም የምንግምታላችሁ? የተከታተላችሁበት የለካችሁበት? አቶ ኤልያስ፣ ጥሩ ጥያቄ ነው ይሄ። አንዳንድ የምንሰማቸው ነገሮች አሉ። ምክንያቱም አንዳንድ ሰዎች ይሄ ቁጥር እኛ ተቆጠርን አልተቆጠርን ምንም የሚያመጣው ጥቅም የለንም ወይም ደግሞ እኛ የምንጠቀምበት ነገር የለን ለውጥም አያመጣም የእኛ መቆጠርና መቆጠር የሚል አመለካከት ብዙ ሰዎች ላይ ብዙ ሰዎች ላይ እንዳለ ሰምተናል። ከዛም አልፎ ደግሞ የፍራቻም ነገር አለ። የፍራቻው ምንድን ነው? ይሄ ብንቆጠር ምንድን ነው የሚደርስብን? ምናልባት አሁን ወረቀት የሌላቸው ወይም ደግሞ ከሚገ ጋር የተያያዘ ኬዝ ያላቸው ሰዎች ሁሉ ይፈራሉ። ምክንያቱም እኛ ከተቆጠርን እንትናችንን ያውቃሉ በሚል የፍራቻ ነገር። አንደኛው እኛ ብንቆጠር እና ባንቆጠር ለውጥ አናመጣም የሚለው አመለካከት ትልቅ ስህተት የተሞላበት ነው። ምክንያቱም አሁን እንደውም ፎርሙ ላይ ለየት ያለ ነገር ያየሁት ምንድን ነው፣ ፎርሙ ሲሞላ ለምሳሌ አፍሪካን አሜሪካን ናቸው ይሆናል ከዛ ስር ደግሞ ከየት ናችሁ ስፔሲፊክሊ ከየት ኤትኒክ ናችሁ የሚለውን ቁልጽ ውጭ ያደርጋል። ማለትም ኤግዛምፕልም ሲሰጥ የኢትዮጵያ ኤግዛምፕልም አለ እዛ ውስጥ ኢትዮጵያዊን ለማለት ስለዚህ እኛ ያንን ጥቁርነን ብለን ከሞላም በኋላ ፊት አሜሪካን ብለን ከሞላ በኋላ ኢትዮጵያዊንን ብለን መሙላት አለብን። ምክንያቱም ያ ነበር ነው የእኛም ኮሚኒቲ የበለጠ ተሰሚነት ሊያገኝ የሚችለው የሚፈለጉትንም እርዳታዎችም እርዳታ ሳይሆን አክቹዋሊ ገቨርንመንቱ ያለበትን ሪስፖንስብሊቲ በትክክለኛው መንገድ እንዲወጣ ዳታውን ማግኘት ይኖርበታል። ያንን ዳታ ደግሞ የሚያገኘው ከዚህ ከሴንሰስ ቢሮ ነው፣ ከሌላ ቦታ አይደለም። ይሄን የሚያገኝ በምንም ተአምር የማይጠየቁ ጥያቄዎች አሉ። አንደኛው ሶሻል ሴኩሪቲ ነንበር አይጠየቅም፣ ቢኖርም ባይኖርም አይጠየቅም። ሁለተኛው ባንክ ወይም ክሬዲት ካርድ አካውንት ነንበር አይጠየቅም። ስለዚህ ዳታዎች የሚፈለጉት እዛ ቤት ውስጥ ከኤፕሪል ቶኒ ቶኒ ጀምሮ የኖረ ሰው እንዳለ ቢመዘገብ የሚያመጣው ምንም ጉዳት የለም። አንደኛ እጅግ በጣም ፕሮቴክትድ የሆነ ነው ይሄ ነገር ምክንያቱም ፐርሶናል ኢንፎርሜሽን ስለሆነ፣ ያንን ፐርሶናል ኢንፎርሜሽን ቢሮ በምንም ተአምር ለማንም እንዳይሰጥ ህጉ እንዳለ ቁጭ ብሎ ሆኗል። እንደውም የሚሉት ምንድን ነው ከሁለት መቶ ሀምሳ ሺህ ብር እስከ አምስት ዓመት ወይም አንዱን ወይ ሁለቱንም አፕላይ ሊያደርጉ የሚችሉበት ሁኔታ ሊፈጠር ይችላል። አንድ ሰው እንኳ ከዛ ከሴንሰስ ቢሮ እንዲህ አይነት ኢንፎርሜሽን ላይ በማያስፈልግበት ቦታ ከተሰጠ ማለት ነው። ይሄ ኮሌክቲቭሊ ቁጥሮቹን፣ ዳታዎቹን የመሰብሰብ እና በአንድ አካባቢ ሰው ምን አይነት ሰው ነው የሚኖረው ስንት ሰው የሚኖረው የሚለውን ዳታ ለመሰብሰብ ብቻ የሚጠቀሙበት ስለሆነ አይ ቲንክ ከፍራቻውም መውጣት ይኖርብናል ከዛም በላይ ደግሞ ለእኔ አይጠቅመኝም የሚለውንም አስተሳሰብ ማስቀረት አለብን፣ ምክንያቱም ይጎዳናል። ዞር ሀምራዊት በምን በምን መንገዶች ነው መሳተፍ የሚችለው ሰው ለምሳሌ፣ በአካል በኢንተርኔት እንዴት ነው መሙላት የሚችለው? ኦኬ በሶስት መንገድ ነው። አንደኛው በስልክ ደውሎ ሴንሰስ ዳት ጋቭ ብንል ብንል ኢንፎርሜሽናቸውን በስልክ መደወል እንችላለን። በጣም ቀላል መንገድ ግን በኢንተርኔት ገብተን በኦንላይን ገብተን ሴንሰስ ዳት ጋቭ ብንል ኦንላይን መሙላት እንችላለን። ስምን፣ ልደት፣ ልጆች ስንት አሉን፣ የልጆችን ስም ሶሻል ሴኩሪቲ አይጠየቅም። ከዛ ኢትዮጵያዊ መሆናችንን ብቻ ዜግነታችንን፣ ለምሳሌ እኔ ሴቲዘን ነኝ፣ ግን ኢትዮጵያን አሜሪካን ብዬ ነው የሞላሁት። ከዛ ልጆቻችንንም እንደዚሁ ማስመዝገብ አንርሳ፣ ምክንያቱም ያው በዛ ቁጥራችን የሚበዛው ሁላችንም ስንመዘገብ ነውና ማለት ነው። እንደሱ አድርጎ መሙላት ይቻላል። ካለበለዚያ ቤት እየመጡ እያንኳኩ ነው። አሁን ሰዎች ካልመለሱ ሰዎቹ መጥተው ሲያንኳኩ መሙላት እንችላለን። ግን እነሱ መጥተው እንዳይረብሹን መጥተው እንዳያንኳኩ እኛ ራሳችን ኦንላይን መሙላት እንችላለን። ሌላው ፖስታ ይልኩ ነበር እስከዛሬ ድረስ ፖስታው ካለን ፖስታው ላይ ሞልተን መላክ እንችላለን። የቤተሰባችንን ቁጥር ስማቸውን፣ ሁላችን ሞልተን ምንም አይነት ፕራይቬት ኢንፎርሜሽን አይጠይቁም። ያው ቀርቶ ምንም ወረቀት እንኳን ከሌለን እዚህ ሀገር ወርክ ፐርሚት እንኳን ከሌለን መመዝገብ እንችላለን። እኛም እንደ አድቮኬት ማድረግ የምንችለው ይህን ያህል እኮ ኢትዮጵያዊ አለ እንዲህ አላደረጋችሁልንም፣ ይህን ያህል እኮ ህዝብ አለ እንዲህ አላደረጋችሁልንም ማለት የሚቻለው ቁጥራችንን ስናሳይ ብቻ ስለሆነ፣ ያ በጣም በጣም ኢምፖርታንት ነው። በጣም አመሰግናለሁ አቶ ኤልያስ ወልዱ የኢትዮጵያ ኮሚኒቲ ሴንተር በከሜሪላንድ፣ እንዲሁም ወይዘሮ ሀምራዊት ተስፋን፣ ሁለታችሁንም በአሜሪካ ድምጽ በጣም አመሰግናለሁኝ። መልካም ጊዜ። እኛም እናመሰግናለን።